ሰኞ ሚያዝያ 10 2008 ዓ ም ነበረ፣ የደቡብ ሱዳንን የሽግግር መንግስት ለመመስረት ቀጠሮ የተያዘው። የአማጽያኑ መሪ የቀድሞ ምክትል ፕሬዚዳንት ሪክ ማቻር በቃለ መሐላው ስነ ስርዓት ላይ ለመገኘት ባለፈው ሳምንት ነበረ ደቡብ ሱዳን ገቡ የተባለው ይሁንና፣ በዚህ ሳምንት ሰኞ የጁባ ጉዟቸው ለማክሰኞ መተላለፉ ተነገረ። እንደተባለው ግን ማቸር ማክሰኞም ጁባ አልሄዱም። እንዲያውም የጁባ ጉዟቸውን ላልተወሰነ ጊዜ መሰረዛቸው ተሰማ። አማጽያኑ እንዳሉት ማቸር ጁባ ያልሄዱት ዓለም አቀፍ የጉዞ እገዳ የተጣለባቸው ከፍተኛ ጀነራላቸው ሲሞን ጋትዌች ከኢትዮጵያ ወደ ጁባ መብረር በመከልከላቸው ነው። የደቡብ ሱዳን መንግስት ደግሞ ደግሞ ጋትዌች ከሰላም ስምምነቱ ውጪ ከባድ የጦር መሳሪያዎችና ተጨማሪ 260 ወታደሮቻቸውን ይዘው ርዕሰ ከተማ ጁባ ለመግባት በመፈለጋቸው ምክንያት የማቸርን ጉዞ መከልከሉን አስታውቋል። በውዝግቡ ሰበብ የደቡብ ሱዳን የሽግግር መንግስት ምስረታ መዘግየት በሀገሪቱ ሰላም ለማውረድ በሚደረገው ጥረት ላይ ጥላ ጥልቷል። አቶ አበበ አይንቴ በኢትዮጵያ የሰላምና ልማት ዓለም አቀፍ ተቋም ከፍተኛ ተመራማሪ እንደሚሉት የመንግስት ምስረታው መዘግየት የሰላሙን ጥረት አወኳል፣ የሕዝቡንም ስቃይ እያራዘመው ነው። መዘግየቱ ትልቅ ተስፋ፣ ትልቅ እምነት የተጣለበት የነበረው ሂደት ወደ ተግባር መቀየሩን ያስተጓጉለዋል። ይሄ ደግሞ በህዝቦች በተለይ መከራውን እየደረሰበት ላለው በሁለቱ ወገን ላለው ህዝብ ስቃዩን ያበዛበታል። በሁለቱ ፉክክር ምክንያት በሁለቱ አለመተማመን ምክንያት ስቃዩ እየቀመሰ እየደረሰበት ያለው ህዝብ ነው የሚቆዳው። በደቡብ ሱዳን የሰላም ስምምነት መሰረት የሚመሰረተው መንግስት ዕድሜ ሰላሳ ወራት ነው። ከዚያ በኋላም ምርጫ ለመጥራት ነው የታሰበው። ማቸር ጁባ አለመሄዳቸው ለሰላም ስምምነቱ አደጋ ነው ሲል የስምምነቱን ተግባራዊነት የሚቆጣጠረው ኮሚሽን አሳስቧል። በተቻለ ፍጥነት ወደ ጁባ ካልተመለሱም የሰላም ስምምነቱ ተግባራዊነት መጓተቱ እንደማይቀር ነው የተገለጸው። ዩናይትድ ስቴትስ ማቸር ጁባ ባለመሄዳቸው ቅሬታዋን ገልጻለች። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በበኩሉ ሁለቱም ወገኖች በአፋጣኝ የሽግግሩን መንግስት እንዲመሰርቱና የሰላም ስምምነቱን ተግባራዊ እንዲያደርጉ ጥሪ አቅርቧል። ኪርና ማቻር የፈረሙትን የሰላም ስምምነት በተግባር እንዲተረጉሙ የዓለም አቀፉ ማህበረሰብ ጥረት ተጠናክሮ ሊቀጥል ይገባል ይላሉ አቶ አበበ። ኢጋድም ሆነ ዓለም አቀፉ ማህበረሰብ ስራቸውን አልቋቹም አልጨረሱም። ስምምነቱ ወደ ተግባር በመቀየሩ ሂደት አሁን እንግዲህ ወጣ ገባነት እየተያየ ነው። ያልተጠበቀ እና ያልተገመተ ሁኔታም እየተከሰተ ስለሆነ አሁንም ከኢጋድም ሆነ ከዓለም አቀፉ ማህበረሰብ እስከ መጨረሻው ድረስ ስራቸውን መግፋትና ለደቡብ ሱዳናውያን የሰላም ጊዜ እንዲመጣ ጥረታቸውን አጠናክረው መቀጠል ነው ያለባቸው። የደቡብ ሱዳን የሰላም ጥረት ለመጓተቱ የሰላም ስምምነቱ ተግባራዊ እንዳይሆን በሚያውኩ ወገኖች ላይ ጠንከር ያለ እርምጃ አለመወሰዱን እንደ ምክንያት የሚያነሱ ወገኖች አሉ። አቶ አበበ እንደሚሉት ግን ከነዚህ እርምጃዎች ይልቅ ውጤት ሊያመጣ የሚችለው ኪርና ማቻር ለህዝባቸው ሲቆሙ ብቻ ነው። ሁለቱ ተፎካካሪ መሪዎች ይሄ የፖለቲካ ቁርጠኝነት እና በህዝብ ያለን ወገንተኝነት ለማሳየት እንደ ነጻ አውጪ ቡድን ሳይሆን እንደ መንግስት አገሬን ወደ አንድ እርምጃ ከፍ ወዳለ ቦታ ለማዘፍ እንደሚችል መሪ ማሰብ ከጀመሩ ማዕቀቡ ሳይደረግም ቢሆን ለውጥ ማምጣት ይቻላል። እንግዲህ መሪዎቹ ከእልህ እና አንዱ ሌላውን ጥሎ ከማለፍ አስተሳሰብ መውጣትና ለህዝባቸው መቆም ከቻሉ ለውጡ ሊመጣ ይችላል።